የሦስቱ መልአክ መልእክት። የሦስቱ መልአክ መልእክት በፓስተር እሱ ባለው ምረት፣ ታላቅ ማስጠንቀቂያ፣ ሕዝቤ ሆይ ከባቢሎን ውጡ ሕዝቤ ሆይ፣ ከባቢሎን ውጡ። የሦስቱ መልአክ መልእክት በሚል ርዕስ ተከታታይ የሆነ መልእክት በፓስተር እሱ ባለው ምህረት ይዘንላችሁ ቀርበናል እንግዲህ በዚህ ግሩም ድንቅ በሆነው መልእክት እንደምትባረፉ ተስፋ እናደርጋለን። ላላችሁ ጥያቄ በመልእክት ሳጥን ቁጥር 145 በስልክ ቁጥራችን 0910 82 81 82 ላይ በጽሁፍ መልእክት ብታደርሱን መልእክቶቻቸውን ልናስተናግድ ዝግጁ መሆናችንን እንገልጽላችኋል። የእግዚአብሔር ቸርነትና ምሕረት ከሁላችን ጋር ይሁን። አሁን ወደ ፕሮግራሙ እናመራለን። እግዚአብሔር ይባርካችሁ። ጌታ ሆይ No, <laughs> no, ችሁ እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። ዛሬም እንደገና የእግዚአብሔርን ቃል አብረን በጋራ እናጠናለን። ቃሉን ከፍተን ከማጥናታችን በፊት ግን እግዚአብሔር በመካከላችን በመገኘት የቃሉን ፍቺ በሙላት እንዲገልጽልን ራሳችን ዝቅ አድርገን እንጸልኝ። እግዚአብሔር በሰማይ እግዚአብሔር በምድር ሙሉ ስልጣን ያለ ሁሉን የምትችል ታላቅ አባት ስለሰጠን እድል እጅግ አድርገን እናመሰግናለን። በዚህ ጊዜ በዓይናቸው የሚመለከቱ በጆሯቸው የሚሰሙ ይህንንም ቃልህን ደግሞ በፊትህ ተቀምጠው የሚያዳምጡትን ሁሉ ልባቸውን ከፍተህ ወደ እውነት ሁሉ ስለምታበጣቸው አመሰግንሃለሁ። እኔም ባሪያፌ ቃል የልቤ ሀሳብ ያማረ ይሁን። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ዛሬ እንግዲህ ባለፈ ስናጠና ከነበረው የመጽሐፍ ቅዱስ ክፍላችን በራእይ ምዕራፍ 14 ቁጥር 6 እስከ 12 ያለውን የሶስቱን መላእክት መልእክት ነው እያጠናን የነበረው። የመጀመሪያውን መልአክ ተመልክተናለኝ። ዛሬ ደግሞ ሁለተኛውን ክፍል ነው የምናየው። ሁለተኛው ክፍል ደግሞ የሁለተኛው መልአክ መልእክት ደግሞ ምንድን ነው የሚለውን አብረን እንመለከታለን። በመጀመሪያ ይህ መልአክ ምንድን ነው የሚያስተምረው ምንድን ነው የሚለው መልእክቱስ ደግሞ ምንድን ነው የሚያወራው የሚለውን መጽሐፍ ቅዱሳችን ከፍተን በራእይ ምዕራፍ 14 ያለውን አብረን እንድናይ እፈልጋለሁ። ሌላኛውም ሁለተኛ መልአክ አህዛብን ሁሉ የዝሙቷን ቁጣ ወይን ጠጅ ያጠጣች ታላቂቷ ባቢሎን ወደቀች፣ ወደቀች እያለ ተከተለው ይላል። ባቢሎን ማን ናት? በመጀመሪያ ይቺ ባቢሎን ማን ናት የሚለውን በደንብ አድርገን እንድናይና እንድናጠና ወይም ደግሞ እንድናውቅ ፈልጋለሁኝ። በጣም ብዙ የእምነት ድርጅቶች በእያንዳንዳቸው የእምነት ተቋም አደባባይ ወይም ደግሞ በየመንደሩና በየሰፈሩ ወይም ደግሞ በየመስበኪያ አዳራሻቸው የሚናገሩላትና ትክክል እንዳልሆነች የሚያውጇት ይቺ ባቢሎን ማን ናት? እንግዲህ ወገኖች ምስጢራዊ ባቢሎን የጋለሞቶች እናት የሮም ቤተ ክርስቲያን። በየዘመናቱ ለዓለም ያጠጣችው የሚያሰክር መጠጧን የሐሰት ትምህርቷን በስፋት መመልከት እንችላለን። ለምሳሌ አንዳንድ ነገሮችን እንመልከት። በሶስት መቶ ዓመተ ምሕረት ለሙታን የምልጃ ጸሎት ተጀመረ። አሁንም በሶስት መቶ ዓመተ ምሕረት የመስቀል ምልክት መጠቀም ተጀመረ። በሶስት መቶ ሀያ ዓመተ ምሕረት ጧፍ ማምራት ለቤተ ክርስቲያን ተጀመረ። በሶስት ስልሳ አራት ዓመተ ምሕረት የሰንበት ቅድስና ከቅዳሜ ወደ እሁድ እንደተቀየረ አዋጅ ወጣ። በሶስት ሰባ አምስት ዓመተ ምሕረት ስግደት ለመላእክቶችና ለሞቱ ቅዱሳን ተደረገ። በሶስት ሰባ አምስት ዓመተ ምሕረት ለስዕልና ለተቀረጹ ምስሎች መስገድ ተጀመረ። እነዚህ ሁሉ ወገኖቼ የዝሙቷ የወይንጠጅ የስህተት ትምህርቶች ናቸው። በሶስት ዘጠና አምስት ዓመተ ምሕረት ማስ የሚለው አገልግሎት ወይም የሰርክ መስዋዕት ተቆጠረ። በአራት ሰላሳ አንድ ማርያም ለመጀመሪያ ጊዜ የእግዚአብሔር እናት ወደሚለው ደረጃ ከፍ ተደረገች። በአምስት መቶ ካህናት ከመመናን ጋር የተለየ ልብስ እንዲለብሱ ተደረገ። በአምስት ዘጠና ሶስት በጸደቀች ነብስ ወደ ሰማይ መግባቷ በፊት ለራሷ የምትቆይባት መቆያ ቦታ አለ የሚል ትምህርት ተፈለሰፈ። በስድስት መቶ ለአምልኮና ለጾለት የላቲን ቋንቋ መጠቀም ያስፈልጋል የሚል ነገር መጣ። በዛው በስድስት መቶ ለማርያምና ለቅዱሳን በመላእክት መጸለይ ተጀመረ። ወገኖቼ እነዚህ ሁሉ እንግዲህ የሐሰት ወይም የስህተት ትምህርቶቿ አሕዛብን ሁሉ ያሰከረችበት፣ አሕዛብን ሁሉ ያሳተችበት ከእግዚአብሔር ቃል ከእግዚአብሔር ሕግ ከእግዚአብሔር መመሪያ ከእግዚአብሔር ቃል ውጭ የሆነችበት እንደሆነ መጽሐፍ ቅዱስ በደንብ አድርጎ ይነግረናል። ብቻ አይደለም በስድስት ሰባት ወገኖቼ፣ ለጳጳሱ የዓለም ሁሉ ካህን ወይም ቢሾፕ ተደርገው ተሰየሙ ማድረግ ተሰጣቸው። በሰባት መቶ ዘጠኝ ጳጳሱ እግር መሳብ ተጀመረ። በሰባት አምሳ ጳጳሱ መለኮታዊ ብቻ ሳይሆን ስጋዊ ኃይልን በመጠቀም እንደሚችል በግልጽ ታወጀ። በሰባት ሰማንያ ስድስት ለመስቀል ለስዕሎች፣ ለሌሎች ቅዱሳኖች ለተባሉ ነገሮች መስገድ እንደሚቻል ተነገረ። በስምንት አምሳ ጸበል የሚባል ነገ መስገር ተጀመረ በስምንት ዘጠና ለቅዱሳን የዮሴፍ መስገድ ተጀመረ። እንዲህ የሚሉ ብዙ የሆኑ የስተት ትምህርቶች የመጡበት ጊዜ ነበረ ወገኖች። ብቻ አይደለም በዘጠኝ ዘጠና አምስት ለሰዎችና የቅድስና ማዕረግ መሰጠት ተጀመረ ለሰዎች። በዘጠኝ ዘጠና ስምንት የአርብ ጾምና አብይ ጾም ታወጀ። በአንድ ሺህ አምሳ ዓመተ ምህረት በእሁድ የሚደረገው ስርዓት አምልኮ መገኘት ግዴታ መሆኑ ታወጀ። በአንድ ሺህ ሰባ ዘጠኝ ካህናቶች ድንግል መሆን እንዳለባቸው ታወጀ። ወገኖቼ ይህ ብቻ አይደለም። በአስራ አንድ አርባ ስምንት ሃይማኖታዊ ፍርድ ቤት ተቋቋመ። በአስራ አንድ ዘጠና ደግሞ የኃጢአት ይቅርታ ወይም ደግሞ ኢንቴሊጀንስ መሸጥ ተጀመረ። ብዙ ትራዲሽኖቹ ወገኖቼ የመጡ በጣም ብዙ ብዙ ከእግዚአብሔር ሀሳብ ከእግዚአብሔር ቃል በከራይ ጀምሮ ከዘፍጥረት እስከ ራእይ ድረስ መጽሐፍ ቅዱሳችን ብናነብ የማይገኝ ነገር ሆነ ማለት ነው። ለዚህ ነው ይህ የሁለተኛው መላእክት መልእክት ወገኖቼ ታላቂቱ ባቢሎን ወደቀች፣ ወደቀች የሚለው በዚህ መንገድ የእግዚአብሔርን ቃል ትታ የሰውን ትምህርት እያስተማረች ስለመጣች በ1215 የጌታ አራት ህብስት ወይም ደግሞ ወይኑ ማለት ነው ካህኑ ከጸለየበት ወደ ትክክለኛ የክርስቶስ ስጋና ደም ይለወጣል ተብሎ ታወጀ ወይም ታመነ። በ1215 ኃጢአት ለእግዚአብሔር ሳይሆን ለካህናት መናዘዝ ተጀመረ። በ1220 ለጌታ አራት ህብስት የተለየ አክብሮት እንዲሰጥ ተወሰነ። በ1229 ፈቃደኛ ወንጌላውያን ወይም ምመናን መጽሐፍ ቅዱስን እንዳነቡ እንዲያውም እንዳይዙት ተከለከለ። መጽሐፍ ቅዱስ ከተከለከለ መጽሐፍት ሊስት ወይም ደግሞ ወገኖች መጽሐፍን ከከለከሉ እንግዲህ ሰዎች ሰው በምን እንዲህ አይነት የስተት ትምህርቶችን መከላከል ይችላል? እስከዚህ ድረስ ነበረ። ሰዎችን ከእግዚአብሔር ቃል ትከለክል የነበረው ይቺ ባቢሎን። በ14 14 ምመናን በጌታ እራት እንዳይሳተፉ ተከለከለ። በ1439 በተለይም ደግሞ ፓሩጋተሪ የሚባል የቤተክርስቲያን መሠረታዊ እምነት እንዲሆን ተወሰነ። በ1439 ሰባቱ የቤተክርስቲያን ዋና ዋና ሃይማኖታዊ ስርዓት ታወጁ። ጥምቀት፣ የጌታ እራት፣ እንደገናም ደግሞ ኮንፊሽን ቢነስ የኃጢአት ኑዛዜ መሰል ነገሮች እንዲመጡ ተደረገ። በ1508 ደግሞ ማርያም ጸሎት የመጀመሪያ ክፍል ለህዝብ በግልጽ የታወጀበት ጊዜ እንደነበረ ታሪክ ይነግረናል። ወገኖች ይህ ነው እንግዲህ ታላቂቱ ባቢሎን ወደቀች ወደቀች፣ ብሎ መልአኩ እንዲናገር ያደረገው የእግዚአብሔርን ቃል ትታ፣ እግዚአብሔር ያለውን መመሪያ ትታ፣ ከመንፈስ ቅዱስ ርቃ ትራዲሽናል ወይም ደግሞ የሰው ስርዓትን ስላቋቋመች በ1534 ወገኖቼ ሌላ እንደገና ነገር ታወጀ። በአስራ አምስት አርባ አምስትም ደግሞ ትራዲሽናል ነገር በተለይም ደግሞ የጳጳሱ የተናገሩት ካውንስል ማለት ነው ከመጽሐፍ ቅዱስ እኩል ስልጣን እንዳለው ተነገረ። በአስራ አምስት አርባ ስድስት ሁለተኛው ቀኖናም ማለት ነው ይሄ አፖክራፊል ቡክ የሚባለው መጽሐፍ ቅዱስ የመጽሐፍ ቅዱስ አካል እንዲሆን ተነገረ። በአስራ አምስት ስልሳ የጳጳሱ አራተኛው ክሪድ ማለት ነው የቤተ ክርስቲያን ኦፊሻል ክሬድ እንዲሆን ተወሰነ። በ1593 15 በተለየ ሁኔታ እንደገና ሁለተኛው የማርያም ጸሎት በይፋ የታወጀበት ጊዜ እንደነበር ይነግረናል። በ1854 የድንግል ማርያም ወላጅ ኃጢአተኝ ስላልሰሩ የተረገዘችው የተወለደችው ያለ ኃጢአት ነው የሚል ትምህርት መጣ። በ1864 ስለ ጽድቅ ተግባራዊ ተደረገ ስራ በስራ ጽድቅ ተግባራዊ ይህም ደግሞ መመሪያ የሃይማኖትን የመናገርን እንዲሁም ደግሞ የመጽሐፍን ነጻነት የሚቀለክል ትምህርት ተግባራዊ የተደረገበት ጊዜ ነበረ። በ1864 ከጳጳሱ ሁሉንም ገዥ በተለይም ደግሞ ስጋዊ መንፈሳዊም፣ ስጋዊም ገዥ እንደሆነ በትክክል የታወጀበት ጊዜ እንደሆነ ይነግረናል። በ1870 ደግሞ ጳጳሱ ፍጹም የማይሳሳት መሆኑን ሙሉ በሙሉ የታወጀበት ጊዜ መሆኑ እንመለከታለን። እንግዲህ ወገኖችን ይህን የሚገርም ከመጽሐፍ ቅዱስ ሐሳብና ከመጽሐፍ ቅዱስ አስተምህሮ ውጭ የሆነ ብዙ ትምህርቶችን በማምጣት ዓለምን ወይም ደግሞ አሕዛብን ሁሉ በርኩሰቷ የወይን ጠጅ ያጠጣች ይቺ ታላቂቱ ባቢሎን ወደቀች ወደቀች እያለ ነው። ይህ መላእክት ሲያስጠነቅቅ የምንመለክ ነው። ሁላችሁም እንደምታውቁት ባቢሎን የሮም ቤተክርስቲያን ካቶሊክ ወይም ደግሞ የሮም ቤተክርስቲያን እነዚህን አስካሪ መጠጦች የሐሰት ትምህርቶች በጨለማው ዘመን በተለይ ከአምስት ሰላሳ ስምንት እስከ አስራ ሰባት ዘጠና ስምንት ለዓለም ሁሉ በማስገደድ አጠጥታለች። ነገር ግን ወደፊት እነዚህ አስካሪ መጠጦች ወይም የሐሰት ትምህርቶች ሰይጣን በዘመናት ሁሉ ከተጠቀመባቸው በላይ በመጠቀም ወይም ደግሞ በማድረግ ማለት ነው ዓለምን በሁለት እንደሚከፍልና በጣም ብዙዎችን እንደሚያሳስብ በማታለልና በማስገደድ ብዙዎችንም ደግሞ እንደሚያጠቃ በራእይ ምዕራፍ 13 11 እስከ 18 ያለው በደንብ ተደርጎ ተገልጾልን እንመለከታለን። የተወደዳችሁ ወገኖች ይህ ጊዜ መጥቶ ሁላችንንም ሚናችን እስክንለይ ድረስ ዛሬ የእግዚአብሔር ቃል የሚነግረንና የሚያስተምረንን ነገር በደንብ አድርገን ጠንቅቀን በመለየትና በመረዳት ከእግዚአብሔር ሐሳብ ጋር መስማማት ያስፈልገናለች። መጽሐፍ ቅዱሳችንን በማቴዎስ ወንጌል ምዕራፍ አስራ አምስት ቁጥር ስምንት ላይ ሄደን ስንመለከት ይህ ሕዝብ በከንፈሩ ያመልከኛል፣ ልቡ ግን እጅግ ከእኔ የራቀ ነው የእኔ ያልሆነውን የሰውን ስርዓት እዬ ተከተለ እያስተማረ በከንቱ ያመልከኛል ይላል። የተወደዳችሁ ወገኖቼ፣ ዛሬ እግዚአብሔርን በምንድን ነው የምናመልከው? በእውነት ነው የምናመልከው በቃሉ እውነት መሰረት ነው የምናመልከው፣ በመስማማት ከእሱ ጋር ነው የምናመልከው? ወይስ ሰዎች ያሉትን ትምህርት ነው የምንከተለው? ሰዎች ያስተማሩትን ትምህርት ነው የምናመልከው? ሰዎች ያሉትን ነገር ነው እንደ ስርዓት አድርገን የያዝነው? መጽሐፍ ቅዱስ ያለውን ነው ወይስ ደግሞ ሰዎች ያስተማሩትን ነው? የእግዚአብሔር ቃል ሲናገር ሳለ ትናንትናም ዛሬም ለዘላለም ያው ነው። ሰማይና ምድር ያልፋሉ፣ ቃሌ ግን ለዘላለም አልፍም ነው የሚለው። ስለዚህ የእግዚአብሔር ቃል እንደተናገረ፣ ይህ መልአክም ደግሞ እንዳስጠነቀቀን በባቢሎን ቁጣ ውስጥ ገብተን ከባቢሎን ጋር እንዳንገባ ምዕራፍ አስራ ስምንት ላይ መጽሐፍ አንድ ላይ እንደሚናገረው ሕዝቤ ሆይ ከባቢሎን ውጡ ይለናል። ይህንን ቃል አንብቤ ፕሮግራሜን ይሄኛውን ወደ ፍጻሜ ማምጣት እፈልጋለሁ። መጽሐፍ ቅዱሳችንን በራይ ምዕራፍ አስራ ስምንት ላይ ሂደን በምንመለከትበት ጊዜ በመጨረሻ እግዚአብሔር አምላክ የመጨረሻውን ጥሪ ሲያቀርብልን እንመለከታለን። ይህን ጥሪ ልንቀበልና ከእግዚአብሔር ከአምላካችንን ጋር ልንስማማ እርሱንም ደግሞ ልንከተልና እርሱንም ተግባራዊ ወይም ደግሞ ልናደርግ ያስፈልገናል። ስለዚህ ቃሉን ሂደን በምንመለከትበት ጊዜ ራይ መጽሐፍ ቅዱሳችንን በራይ ምዕራፍ 18 ላይ እንዲህ የሚል ቃል እናገኛለን። ይህን ሐሳብ በጌታ ስም አነባዋለሁ። ራይ መጽሐፍ 18፣ ራይ መጽሐፍ 18 እንዲህ ይለናለኝ። ራይ መጽሐፍ ምዕራፍ 18 ያለውን ሐሳብ ነው የማነባው። እሱን ሐሳብ ሂደን በምንመለከትበት ጊዜ ምንድን ነው የሚለን ወገኖቼ? እንደዚህ ይላል፣ በጌታ ስም አነባዋለሁ። ህዝቤ ሆይ በቁጣዋ እንዳትተባበሩ ከእርሷም ጋር እንዳትጠፉ ከእርሷ ውጡ ይላለች። ስለዚህ ይህ ቃል የመጣልን ለኔና ለእናንተ ነው። እግዚአብሔር አምላክ ከዚች ባቢሎን ከምትባል የእግዚአብሔርን ቃል ሳይሆን የሰውን ትምህርት የምታስተምር፣ የእግዚአብሔርን ቃል ሳይሆን የሰውን ስርዓት የምታስተምር፣ የእግዚአብሔርን ቃል ሳይሆን ወገኖቼ ሰው ያመጣውን ስርዓት በሙሉ ከያዘች ከዚች ወጥተን ከእሷ ቁጣ ከእሷ ከምታመጣው ጥፋት፣ በተለይም ደግሞ ከእግዚአብሔር የቁጣ የወይን ጠጅ እንዳንጠጣ ከእርሷ እንድንወጣና ከእግዚአብሔር ጋር እንድንተባበር ይህ ዛሬ የመጣልን ቃል እኛን ሊያስጠነቅቅ ስለሆነ እነሆ ይህ መልአክ እንደሚናገር ታላቂቱ ባቢሎን ወደቀች፣ ወደቀች ነው የሚለን። ከእርሷ ጋር እንዳንወድቅ ከእርሷ መውጣትና ከእግዚአብሔር ጋር ወይም ደግሞ ከእግዚአብሔር ጎን መቆም እንድንችል እግዚአብሔር አምላክ በጸጋው ይርዳን። ጌታ ይባርካችሁ። እንጸልይና ፕሮግራማችን እንጨርሳለን። እግዚአብሔር የዘላለም አምላክ ስለመጣልን ቃል በኢየሱስ ክርስቶስ ስም እናመሰግንሃለን። ያልተቀላቀለ ያልተደበላለቀ፣ ያልተበረዘ የመጽሐፍ ቅዱስ እውነት እግዚአብሔር ስለሰጠህን ተመስገን። በዚህ እውነት መሰረት ሕይወታችን ስለ ገነባህ እናመሰግናለን። ይህንን ቃል ዛሬ የሰሙ ወገኖችና የሰሙ ወንድሞች እህቶች በሙሉ በዚህ ቃል መሰረት ራሳቸውን ከባቢሎን ትምህርት፣ ራሳቸውን ከባቢሎን ስርዓት፣ ራሳቸውን ከባቢሎን ጌታወይ ስብረት እንዲያወጡና እግዚአብሔር ከአንተ ጋር እንዲቀላቀሉ ወደ አንተም ደግሞ እንዲመጡ ከአንተም ጋር እንዲገናኙ እንድትረዳቸው እጸልያለሁ። ክብር በሰማይ ክብር መብድር ላንተ ይሁን። ስለ ሰማህንም ተመስገን በጌታ በኢየሱስ ክርስቶስ ስም مين يا سوستو ملعب ملك سوسو ملعک ملک به با پاستر سوالو میرد تالاک ماستنگگه هزمه های کبابیلون ووتوت هزمه های کبابیلون የሦስቱ መልአክ መልእክት በሚል ርዕስ ተከታታይ የሆነ መልእክት በፓስተር እሱ ባለው ምሕረት ይዘንላችሁ ቀርበናል። እንግዲህ በዚህ ግሩም ድንቅ በሆነው መልእክት እንደምትባረኩ ተስፋ እናደርጋለን። ላላችሁ ጥያቄ በመልእክት ሳጥን ቁጥር 145 በስልክ ቁጥራችን 0910 82 8182 ላይ በጽሁፍ መልእክት ብታደርሱን መልእክቶቻችሁን ልናስተናግድ ዝግጁ መሆናችንን እንገልጽላችኋለን። የእግዚአብሔር ቸርነትና ምሕረት ከሁላችን ጋር ይሁን። con beterara dia zari menunenu getun wissen ya direkel yesu solo col chailo sen sunale fugar sugara e io Gesù solo e chiederai ለፍነውና እያለቀ ባለው ዓመት የእግዚአብሔር ቸርነት በስቶልን በእሱ እርዳታ እያንዳንዱን ቀን አልፈን እነሆ ለአዲስ ዓመት እየበቃን፣ ቸሩ አምላካችን ለዚህ ስላበቃን፣ ዓለም አቀፉ የአድቬንቲስት ሬዲዮ መጪው ዓመት በመንፈስ የምንሞላበት ወደ ጌታ ምጽዓት የምንቀርብበት ታላቁን መከራ በድል የምንወጣበት የክርስቶስን ምጽዓት የምናይበት ይሆን ዘንድ ለአድማጮቻችን ይመኛል። መልካም አዲስ ዘመን። በሙሉ በቤት ብኖር መልካም ነው። ባሳለፍነውና እያለቀ ባለው ዓመት የእግዚአብሔር ቸርነት በስቶልን በእሱ እርዳታ እያንዳንዱን ቀን አልፈን እነሆ ለአዲስ ዓመት እየበቃል። ቸሩ አምላካችን ለዚህ ስላበቃን ዓለም አቀፉ የአድቬንቲስት ሬዲዮ መጪው ዓመት በመንፈስ የምንሞላበት ወደ ጌታ ምጽዓት የምንቀርብበት ታላቁን መከራ በድል የምንወጣበት የክርስቶስን ምጽዓት የምናይበት ይሆን ዘንድ ለአድማጮቻችን ይመኛል። መልካም አዲስ ዓመት።